ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ዳር 2 2008 ዝግጅታችን ጀመረ። ናስልንና ጤና ይስጥልን፣ እንደምናምሽታችኋል። ክቡራትና ክቡራን፣ የዚህ ምሽት አስተናጋጆቻችሁ እኔ ሰሎሞን አባተና እኔም አዲሱ አበበ ነን። ከኤርትራና ከሱዳን በብዛት የተሰደዱ ናቸው። ይህን ችግር መፍታት አለብን። በተለይም ኤርትራን አስመልክቶ ከባድ ችግር ስላለ ከፍተኛ ግፊት ማሳደር አለብን። ስለዚህ ጉዳይ ማንም እየተናገረ አይደለም። ህዝባቸው እንዲሰደድ በሚያደርጉት ሀፈረተቢስ መሪዎች ምክንያት ኤርትራ ህዝብ አልባ እየሆነች ነው። የፈረንሳይ ፕሬዚደንት ፍራንሷ ኦሎንድ ስለ ኤርትራውያን ስደት ከተናገሩት የተወሰደ ነው። በአብይ ርዕስ ዝርዝር ይዘናል። ለአርዕስተ ዜናው አዲሱ። ዩናይትድ ስቴትስ የዘጠና ሰባት ሚሊዮን ዶላር እርዳታ ለኢትዮጵያ መስጠቷን አስታወቀች። የቡሩንዲ መንግስትና ተቃዋሚዎቹ በመካከላቸው ያለውን ውዝግብ በድርድር እንዲፈቱ ጥሪ ቀረበላቸው። የአውሮፓ ኅብረት የአፍሪካ ፍልሰተኞችን ለመገደብ የሚውል የሁለት ቢሊዮን ዶላር እርዳታ አጸደቀ፣ የሚሉ ዋና ዋናዎቹ ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኤል ኒኞ ያስከተለውን ድርቅ ጨምሮ በተለያዩ ምክንያቶች ተጋላጭ ለሆኑ ኢትዮጵያውያን የሚውል የ97 ሚሊዮን ዶላር እርዳ ድጋፍ ማድረጓን ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ ዓለም አቀፍ ተራዶ ድርጅት ዩኤስኤአይዲ እንዳስታወቀው ድጋፉ በአጋሮቹ በኩል የሚሰጥ ይሆናል። እስክንድር ፍሬው ዘገባለሁ። የዩናይትድ ስቴትስ ዓለም አቀፍ የልማት ተራደው ድርጅት ዩኤስኤአይዲ ዛሬ ይፋ እንዳደረገው ወደ 97 ሚሊዮን ዶላር የሚጠጋው ድጋፍ የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ዜጎች የሚውል ነው። ድጋፉ የሚደረገውም በኢትዮጵያ ውስጥ በሚንቀሳቀሱ የተለያዩ አጋሮቹ አማካኝነት መሆኑን ከዋሽንግተን የወጣው መግለጫ አመልክቷል። በዚህም መሰረት በካቶሊክ የእርዳታ አገልግሎት በኩል በ58 ሚሊዮን ዶላር 150 700 ቶን የአሜሪካ ምግብ ይቀርባል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ለሚያካሂደው የድርቅ መከላከል ስራም 19 ሚሊዮን ዶላር ይሰጣል። 20 ሚሊዮን ዶላር ደግሞ ለዚሁ ተቋም የስደተኞች እርዳታ ፕሮግራም የሚውል መሆኑ ተገልጿል። ዩናይትድ ስቴትስ በኤልኒኖ ምክንያት ሊያስፈልግ ለሚችል የሚሆን የእርዳታ አቅርቦቶችን ቀድማ ማዘጋጀቷንም መግለጫው ጠቅሷል። እንደ መግለጫው አባባል የዩኤስአይዲ የምግብ እርዳታ አስተዋጽኦም ጠንካራና በቶሎ የተደረገ ነው። ምግብ ለሰላም የተሰኘው የዩኤስአይዲ ቢሮ ዳይሬክተር ዲና ኤስፖሲቶም ይህንኑን ያንጸባረቁት በዚህ ድጋፍ በፍጥነት እየጨመረ የመጣው የእርዳታ ፍላጎት እንደሚያሳስበን ለማሳየትና ሌሎች ለጋሾችም ምላሽ እንዲሰጡ መልእክት ለማስተላለፍ እንፈልጋለን ብለዋል። በኤልኒኖ ምክንያት የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ወገኖች ከዓለም አቀፍ ለጋሾች የተገኘው የገንዘብ መጠን 400 ሚሊዮን ብር መሆኑን የኢትዮጵያ መንግስት ሲገልጽ ቆይቷል። ዩናይትድ ስቴትስን ከመሳሰሉ አጋሮች የሚመጣው እንደዚህ አይነቱ ድጋፍ መጠኑን ከፍ እንደሚያደርገው ይታያል። ይህንኑ ድጋፍ አስመልክቶ ከዩኤስኤአይዲ የኢትዮጵያ ኃላፊዎች ጋር የማደርገውን ቃለ ምልልስ ሰሞኑን ይዤ ለመቅረብ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የቡሩንዲ መንግስትና ተቃዋሚ ወገኖች የአገራቸውን ስር የሰደደ ውዝግብ በሰላማዊ ድርድር እንዲፈቱ የተባበሩት መንግስታት ድርጅት የአፍሪካ ህብረትና የአውሮፓ ህብረት በጋራ ጥሪ አቀረቡ ሁለቱም የቡሩንዲ ተፋላሚ ወገኖች ኢትዮጵያ አሊያም ዩጋንዳ ዋና ከተማ ውስጥ በፕሬዚደንት ዮዌሪ ሙሴቪኒ በሚመራው የእርቅ ድርድር ላይ እንዲገኙ የሦስቱም ድርጅቶች ባለሥልጣናት ዛሬ ሐሙስ ባወጡት የጋራ መግለጫ አሳስበዋል የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤትም የቡሩንዲው አመፅ እንዲያበቃ በአባላቱ ሙሉ ድምፅ የተደገፈ ውሳኔ ዛሬ ያሳልፋል ተብሎ እየተጠበቀ ነው። ማንም ይህን የሰላም ጥረት ለመቃወም ወይም ለማደናቀፍ ቢሞክር ምክር ቤቱ ማዕቀብ እንደሚጥልበትም አስጠንቅቋል። ምክር ቤቱ እዚህ ደረጃ ላይ የደረሰው ቡሩንዲ ውስጥ እየታየ ባለው የጸጥታ መጥፋት አለመረጋጋትና፣ በፓርቲዎች መካከልም ሰላማዊ ውይይት በመጥፋቱ መሆኑን አመልክቶ ሁሉም ወገኖች በዩጋንዳው ፕሬዚደንት ዩዌሪ ሙሴቪኒ ለሚመራው የእርቅ ጥረት ትብብር እንዲያሳዩ አሳስቧል። ውሳኔው በተጨማሪም የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ሁኔታውን ለጸጥታ ጥበቃ ምክር ቤቱ በ15 ቀናት ውስጥ እንዲያሳውቁ አሳስቦ ድርጅቱ ወደፊት ብሩንዲ ውስጥ ሊገባ የሚችልበትን አማራጭም እንዲያቀርቡ ጠይቋል። በምስራቅ አፍሪቃዊቱ ሀገር ብሩንዲ አፋጣኝ መረጋጋት ካልሰፈነ የመንግስታቱ ድርጅት ሰላም ጠባቂዎችን ወደ ብሩንዲ ሊልክ እንደሚችል ኒውዮርክ ውስጥ የሚገኙ ዲፕሎማቶች ትናንት ረቡዕ ሲናገሩ ተሰምተዋል። የአፍሪቃ ህብረትም ወደ ብሩንዲ ከሚላከው ሰላም አስከባሪ ኃይል ጋር ጣልቃ ሊገባ ይችላል ተብሎ ይጠበቃል። የብሩንዲ ባለስልጣናት ግን ሀገራቸው ውስጥ ያን ያህል አደገኛ ሁኔታ ስለሌለ ህዝባዊ ፍጅት የሚነሳበት ምንም አይነት አጋጣሚ አይኖርም ብለዋል። የአውሮፓ ህብረት የአፍሪካ ፍልሰተኞችን ለመገደብ ይረዳ ዘንድ የሁለት ቢሊዮን ዶላር እርዳታ ማጽደቁ ተገለጠ። እርዳታው የኢኮኖሚ የእኩልነት፣ የልማትና የደህንነት መብቶችን ለማበረታታት የሚውልም እንደሆነ ታውቋል። የአውሮፓ ህብረት ከዚህ ውሳኔ ደረሰው ከአፍሪካ መሪዎች ጋር ማልታ ዋና ከተማ ቫሌታ ውስጥ ያደረገውን የሁለት ቀናት ጉባኤ ባጠናቀቀበት ወቅት ነው። ከዜና በኋላ በምናቀርበው መጽሔት ዘገባ ይኖረዋል። ትናንት ኒጀር መንደር ውስጥ ሽብርተኞች ባካሄዱት ጥቃት አምስት ሰላማዊ ሰዎችና ሀያ ሽምቅ ተዋጊ አባሎች መገደላቸውን ሮይተርስ የዜና አውታር ዘግቧል። በኒጀሯ ቦሶ ወረዳ ውስጥ የደረሰውን ጥቃት ለሮይተርስ ሪፖርት ያደረጉት የዲፋ ወታደራዊ ባለሥልጣናት ናቸው። በዚሁ አመጽ ወደ 60 ሺህ ከሚሆነው ጠቅላላ ነዋሪ ቢያንስ አንድ ሦስተኛው ከቤት ንብረቱ መፈናቀሉ ተነግሯል። ነውጠኛው ቦኮ ሐራም ባለፉት ስድስት ዓመታት በብዙ ሺዎች የሚቆጠሩ ናይጄሪያውያንን ገድሎ ከሁለት ሚሊዮን የማያንሱትን ደግሞ ከየቀያቸው አፈናቅሏል። ለረጅም ጊዜ ሲጠበቅ የቆየው 8700 ጠንካራ የክልሉ ግብረ ኃይል የዝናቡ ወቅት ጋብ እንዳለ ራሱን እስላማዊ መንግስት ብሎ የሚጠራውን አማጺ ቡድን አባል ቦኮ ሐራምን እንደሚጋፈጠው የመንግስታቱ ድርጅት አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዋና ቢሮ እዚህ ዩናይትድ ስቴትስ ውስጥ የሆነውና በመላው ዓለም የሚካሄደውን የሽብርተኞች እንቅስቃሴ የሚከታተል ድርጅት ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን ሩሲያ ውስጥ በቅርቡ ጥቃት እንደሚያካሄድ የሚገልጥ ቪዲዮ ይፋ ማድረጉን አስታወቀ። ሳይት በመባል የሚታወቀው ይህ የስለላ ድርጅት እንዳመለከተው የሽብርተኛውን ቡድን የውጭ ቋንቋዎች መገናኛ አውታር ወይም አል ሀያት ሚዲያ ሴንተር በሩሲያ ቋንቋ ባቀነባበረው ቪዲዮ ላይ በቅርቡ በጣም በቅርቡ ደም እንደ ውቅያኖስ ይፈሳል የሚል መልእክት አስተላልፏል። ከአይሲል ሽብርተኛ ቡድን ጋር ቀረቤታ ያላቸው ነውጠኞች ባለፈው ወር ግብፅ ውስጥ የወደቀውን የሩሲያ ሜትሮጀት አውሮፕላን የጣልነው እኛ ነን ማለታቸው ይታወሳል። ምክንያታቸውን ሲገልጡም ሩሲያ በሶሪያ ኢላማዎቻችን ላይ ላደረሰችው ጥቃት አጸፋ ነው ብለዋል። አውሮፕላኑ ውስጥ የነበሩ 224 ተሳፋሪዎች በሙሉ መሞታቸው አይዘነጋም። የግብፅ የምርመራ ቡድን ኃላፊ በበኩሉ ለአውሮፕላኑ መውደቅ ሰበቡ ምን እንደሆን ገና እየተጣራ ነው ማለቱም ይታወቃል። የኢጣሊያ ፖሊሶች አውሮፓ ውስጥ ከሚገኘው ጸረ ሽብር ቡድን ጋር በመሆን በመላው ዓለም በተካሄደ አሰሳ በርካታ ተጠርጣሪ ሽብርተኞችን በቁጥጥር ስር መዋላቸውን አስታወቁ። አሰሳው ያተኮረው ዋና መቀመጫውን ኖርዌይ ውስጥ ያደረገው ለእስላማዊ መንግስት ነኝ ባዩ ቡድን አባልነት ምልመላ በሚያካሄደውና ምልምሎቹንም ኢራቅና ሶሪያ ውስጥ እንዲዋጉ በሚልቀው አክራሪ የኢራቅ ኩርድ ላይ እንደሆነም አመልክቷል። በዚሁ አሰሳ ኢጣሊያ ውስጥ ቢያንስ ስድስት፣ እንግሊዝ ውስጥ አራት፣ ኖርዌይ ውስጥ ደግሞ ሶስት የነውጠኛው ቡድን አባላት በቁጥጥር ስር መዋላቸው ተገልጿል። በተጨማሪም የጣሊያ የጀርመን፣ የፊንላንድ፣ የኖርዌይ፣ የስዊትዘርላንድና የብሪታንያ ባለስልጣናት በ26 ቅጥር ግቢዎች ባካሄዱት አሰሳ አያሌ ሰነዶችን መያዛቸውም ታውቀዋል። የጣሊያ ባለስልጣናት እንዳስታወቁት የዚህ ነውጠኛ ቡድን መረብ ዋና መሪ ናሙዲን ናጅሙዲን ፋራጅ አህመድ ኖርዌይ ውስጥ በቁጥጥር ስር ይገኛል። ቻይና ምንም እንኳ የወንጀል ሕግ አሰራሯን እንዳሻሻለች በቅርቡ ይፋ ብታደርግም ፖሊሶቿ ግን ተጠርጣሪ ወንጀለኞችን በሚመረምሩበት ጊዜ ሰቆቃ እንደሚፈጽሙ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ባወጣው ሪፖርት አጋልጧል። የተባበሩት መንግስታት ድርጅት ቻይና ታካሄዳለች የተባለውን ሰቆቃ ለመመረመር እየተዘጋጀ ባለበት በአሁኑ ወቅት ይፋ የሆነው ይህ የአምነስቲ ሪፖርት መሠረት ያደረገው ከበርካታ የሰብአዊ መብት ጥበቃ የህግ ባለሙያዎች ጋር የተካሄደ ቃለ መጠይቅ መሆኑም ታውቋል። አምነስቲ ይፋ እንዳደረገው ከሆነ ቻይና የምታካሄዳቸው የሰቆቃ አይነቶች ተጠርጣሪ ወንጀለኞችን መደብደብ፣ እንቅልፍ መንፈግ፣ ጎጂ በሆኑ ወይም በማይመቹ አቅጣጫዎች ለረጅም ሰዓታት ማቆየት፣ ምግብ ውሃና ህክምና መከልከል ይገኙባቸዋል። እንደ አውሮፓ አቆጣጠር በ2010 ጀምሮ ቻይና ሰቆቃን የሚከለክሉ አያሌ መመሪያዎችን ይፋ ማድረጓንና እንዲያውም ይህን ድርጊት ጨርሶ የሚያስቀር ሕግ ሥራ ላይ ማዋሏን አመልክታለች። ሕጉ ግን ተግባራዊ ሊሆን አልቻለም የሚለው አምነስቲ ምክንያቱ ደግሞ ፍርድ ቤቶቹ በገዢው የኮሚኒስት ፓርቲ ቁጥጥር ስር በመሆናቸው እንደሆነም አመልክቷል። አሁን ስቱዲዮ ከገባን በደረሰን ዜና በኢትዮጵያ በርካታ በበርካታ ስሮች ዓመታት ውስጥ ከደረሰው ሁሉ የከፋ በሆነ ላሉት ድርቅ ለተጎዱ መርጃ የሚሆን 17 ሚሊዮን ዶላር የተባበሩት መንግስታት ድርጅት እንደሚሰጥ የሰብአዊ ጉዳዮች ኃላፊው በዛሬው ዕለት ፈቅደዋል። ይህ እርዳታ የሚገኘው ከማዕከላዊው የአስቸኳይ ጊዜ ምላሽ ፈንድ መሆኑን ኃላፊው ስቲቨን ኦብሪያን ዛሬ ተናግረዋል። ዝርዝር ያለ ዘገባ ዘግየት ብለን እናሰማለን። ዜናው በቃ ይህ። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎሄርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎሄርዝ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ህዳር 2008 ዓ.ም ምሽት ፕሮግራም ነው። ለመጀመሪያ ጊዜ ይህንን እንደዚህ አይነቱ ነገር ለህዝብ እንዲወጣና እንድናይ ያደረጉበት የራሳቸውን ምክንያት ይኖራቸዋል። ቁም ነገሩ አሁን ስለ መልካም አስተዳደር እንደዚህ ግልጽ በሆነ መንገድ በተለየ አይነት ቋንቋ ማውራታቸው አንዳንዴ ምንድን ነው ምክንያቱ ወይንስ ታሪካዊ ተመሳሳይ ነገሮች ያደረጉ እንድታስብ ያደርጋል። ፍጹም አቻም የለህ ይባላሉ። የሰማችኋቸው የህግ ባለሙያ ናቸው። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰብሳቢነት የተመራ አንድ መድረክ መንግስታቸው በሀገሪቱ የመልካም አስተዳደር ይዞታ ዙሪያ ያደረገውን የጥናት ውጤት ተንተርሶ በተለይ የፍትህ ዘርፉን አስመልክቶ ከተሰጠ የባለሙያ ትንታኔ የተቀነጨበን የሰማችሁት። በሁለተኛው አጋማሽ ጠብቁን። በኤልኒኞ ምክንያት ድርቁን ተከትሎ ወቅቱን ያልጠበቀ ዝናብ እየታየ ነው። ሰብል የደረሰባቸው ወይም ያነሱ ልብ ይበሉ። እህል በደረሰበት አካባቢ በሙሉ ገበሬው በዛ የደረሰባቸው ወዲያውኑ ተባብሮ መስራት እንዳለበት ነው። በሀገራችን በምታወቀው በህብረት ተባብሮ የሚሰራበት አቅጣጫ ነው ማለት ነው። ተማሪዎችም ሌሎችም ነገሮች ከዚህ ፊት የነበረ በባህላችን በእነዚያ ለዝናብ በምንበት ጊዜ ተባብሮ ይሰራልና የደረሰበት ቦታ ወዲያውኑ ዝናቡና ውሃ እርጥበት እንደማያስገባ አድርጎ መስራት አለበት ማለት ነው። ሰብል ለደረሰላቸው ወይም ሰብስበው ለከመሩ፣ አቶ ዱላ ሻንቆ የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ የሰጡት ምክር ነው። የወቅቱን የኢትዮጵያ አየር ጠባይና ሁኔታ የመጪውን ጊዜ ትንባያና መጪውን የዓለም የአየር ንብረት ጉባኤ አስመልክቶ በተፈጥሮ አካባቢ ክፍለ ጊዜ ማብራሪያ ይሰጡናል። አሁን የዕለቱ ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይደመጥ። የአውሮፓ ህብረትና የአፍሪካ ሀገሮች መሪዎች ከአፍሪካ ወደ አውሮፓ የሚገርፉትን ስደተኞች ለመገደብ የሚያስችል መፍትሔ ፍለጋ ማልታ ላይ ተሰብስበው እየተነጋገሩ ነው። የአውሮፓ ህብረት ደህንነትን ለማቅለልና የስደትን ለመቀነስ የሁለት ቢሊዮን ዶላር ድጋፍ ለመስጠትም ወስኗል። የአፍሪካ ሀገሮች በበኩላቸው የስደተኞችን ፍሰት እንዲገድቡ ይጠበቅባቸዋል። ይሁንና የእቅዱን መስራት ብዙዎች ይጠራጠራሉ። የኢትዮጵያና የአውሮፓ ህብረት ደግሞ ፍልሰትንና እንቅስቃሴን በሚመለከት የጋራ ስምምነት ፈርመዋል። አዳነች ፍሳይ ያጠናቀረችው ዘገባ ቀጥሎ ይቀርባል። አፍሪቃ ወደ አውሮፓ የሚጎርፉትን ስደተኞች ለመገደብ እንድትችል ዓለም አቀፍ የልማት እርዳታ ያስፈልጋታል ሲሉ የፈረንሳይ ፕሬዚደንት ፍራንሷ ሆላንድ አሳስበዋል። ፍራንሷ ሆላንድ ከስልሳ በላይ የሚሆኑ የአፍሪቃና የአውሮፓ ህብረት መሪዎች በተገኙበት ስብሰባ ላይ ሲናገሩ የአውሮፓ ህብረት ረድኤት ካላቀረበ በስተቀር በብዙ መቶ ሺዎች የሚቆጠሩ አፍሪካውያን ወደ አውሮፓ እንዲጎርፉ ያደረገው ቀውስ መቀጠሉ አይቀርም ብለዋል። ማልታ በተደረገው ስብሰባ ላይ ኢትዮጵያ ስደተኞች የሚወጡባትና የሚጎርፉባት እንዲሁም በስደተኞች መዳረሻነት ቁልፍ ሀገር በመሆኗ ኢትዮጵያና የአውሮፓ ህብረት በፍልሰትና እንቅስቃሴ ረገድ ዛሬ የጋራ ስምምነት እንደፈረሙ የአውሮፓ ኮሚሽን ባወጣው መግለጫ ተገልጿል። ኢትዮጵያና የአውሮፓ ህብረት ለስደተኞች የሚያስፈልገውን ነገር በዓለም አቀፍ ደረጃ ማቅረብን በሚመለከት በህጋዊና በህገወጥ ፍልሰት እንዲሁም በመሳሰሉት ጉዳዮች ላይ ለመተባበር ተስማምተዋል። ፍራንሷ ኦላንድ አብዛኞቹ አፍሪካውያን ፈላሾች ከኤርትራና ከሱዳን የወጡ ናቸው ብለዋል። ሚግራሲን ሚን ሱዳን ከኤርትራና ከሱዳን በብዛት የተሰደዱ ናቸው። ይህን ችግር መፍታት አለብን። በተለይም ኤርትራን አስመልክቶ ከባድ ችግር ስላለ ከፍተኛ ግፊት ማሳደር አለብን። ስለዚህ ጉዳይ ማንም እየተናገረ አይደለም። ህዝባቸው እንዲሰደድ በሚያደርጉት ሀፈረተ ቢስ መሪዎች ምክንያት ኤርትራ ህዝብ አልባ እየሆነች ነው። አይከታተሏቸውም። በአገሪቱ የፖለቲካ ለውጥ መኖር አለበት። ጠንካራና ምላሽ የሚጠይቅ ዲፕሎማሲ እንዲኖር ያስፈልጋል። እኛም ይህን እያደረግን ነው። የሊቢያ ጉዳይ መፍትሔ እንዲገኝለት እያሰብን ነው። በእርግጥ ጊዜ መውሰዱ አይቀርም። የብሔራዊ አንድነት መንግስት እንዲመሰረት መነጋገር ከጀመርን ብዙ ጊዜ አልፈዋል። ይሁንና በተግባር ላይ ሊውል አልቻለም። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመረውን በበኩላቸው የፈረንሳዊ ፕሬዚደንት አባባል ከሐቅ የራቀ ነው ብለዋል። የፈረንሳዩ ፕሬዚደንት ንግግር በጣም የሚያሳዝንና ከሀቅ የራቀ ነው። ምናልባት ፕሬዚደንቶች አይጥፉትም እናውቃለን። የአፍሪካውን ቀንድ የሚሉ የጻፉለት ይመስላል። ሁሉ የአፍሪካ መሪዎች፣ የዓለም መሪዎች ሁሉ የአውሮፓ መሪዎች የተሰበሰቡት እኮ የዓለም ችግር ስለሆነ ነው። ስለዚህ ተጨባጭነቱ ከኤርትራ ሁኔታ ጋር አይሄድም። የፕሬዚደንቱ ንግግርና በጣም ያሳዝናል ብዬ ነው ማልፎ ወደ አውሮፓ ከሚጎርፉት ስደተኞች ብዛት ኤርትራውያን ከሶሪያውያን ቀጥሎ ከዓለም የሁለተኛነት ቦታ ይዘዋል። ከዕድሜ በታች የሆኑ ልጆች ሳይቀሩ እየተሰደዱ መሆናቸው በቴሌቪዥኖችና በቪዲዮዎች እየታዩ ነው። ሀገሪቱ ወጣት ኃይሏን እያጣች ነውና ለምንድን ነው መፍትሔ የማይፈለገው ለሚለው ጥያቄ አምባሳደር ግርማ አስመሮም ሐሰት ቢደጋገም እውነት ይሆናል ከሚለው አነጋገር ተነስተው ነው ይህን የሚሉትና መታረም አለበት ብለዋል። በመጀመሪያ ተጨባጭ ነው ወይ ማስረጃው ሁለተኛ የሚባለው በሀሰት ላይ የተመሰረተ ተጽፏል ብዙዎች ይሉታሉ። ሐሰት ብትደጋግመ እውነት ይሆናል አይነት ወስደውት ነው። ለዚህ ነው መታረም ያለበት። ብዙዎቹ አሁን ኤሮፓና አሜሪካ የሚገባ የሆነ ኤርትራዊ ወረቀት ይሰጣል ስለተባለ በኤርትራ ስም የሚመዘገቡ የብዙ የአፍሪካ ሀገሮች ጋና፣ ናይጄሪያ፣ ኢትዮጵያ፣ ሶማሊያ ሳይቀር በየአይነቱ ኤርትራዊ ነን ይላሉ። ስለዚህ ያ ቁጥር ትክክለኛ አይደለም። ሁለተኛ የኤርትራ ድህነት አለ ወይ? በድህነት ይሄ ሁሉ የዓለም ሕዝብ ይሰደዳል በእንደሱ አይነት እንደሚሰደድ እንዳለ ማንም ሰው አይክደውም። ግን ኤርትራ ራቁቷን እየቀረች ነው፣ ህጻናት ሁሉ እየሄዱ ነው የሚባለው ተጨባጭ የዓለም ሁኔታ ና ከተጨባጭ አፍሪካ ሁኔታ ለየት ያለ ና ተጋኖ ነው የሚነገር ፖለቲካዊ አጀንዳ ያለውና በዚህ በአፍሪካው ቀንድ የኤርትራ የምትቀመጥበት ቦታ በጣም ስለሚፈልጉ ትላልቅ ሀገሮች፣ በእሱ አይነት መረጃ ሰው ቢገባው ይሻላል ባይኔ ፍራንሷ ኦላንድ ኤርትራ ህዝቧ እንዳይሰደድ ለማድረግ ሁኔታዎችን እንድታሻሽል ከፍተኛ ግፊት እንዲደረግባት ያሉትን አስመልክቶ ደግሞ አምባሳደር ግርማ ሀያላን ሀገሮች የአፍሪካ ቀንድንና ቀይ ባህርን ለመቆጣጠር ስለሚፈልጉ የኤርትራ መንግስት ደግሞ እንደ እንቅፋት አድርገው ስለሚቆጥሩት በኤርትራ ላይ ያላደረጉት ነገር የለም ብለዋል። ከፍተኛ ግፊትማ ስንተ አመት አስራ ሶስት አመት አስራ አራት አመት አድርጓል እኮ። በኤርትራ ላይ ያልተደረገ ተንኮል የለም፣ በተለይ በሀያላን ሀገሮች ቅድም እንዳልኩት ይህን የአፍሪካውን ቀንድና የቀይ ባህርን አካባቢ ሊቆጣጠሩ ስለሚፈልጉ የኤርትራ መንግስት ደግሞ እንደ እንቅፋት ነው የሚቆጠረው። ይሄንን ስለዚህ በዚህ አይነት ፕሮፓጋንዳ እያደረግን በመንግስት ላይ ጫና እናደረጋለን የሚል አስተሳሰባች ስላላቸው የዚህ አይነት መሰረት የሌላቸው አገላለጾችንና አሃዞችን እያመጣ መደርደር የተለመደ ስለሆነ ብዙ አይገርመንም። የአፍሪቃ ህብረት ኮሚሽን ሊቀመንበር ድላሚና ዙማ በበኩላቸው ስደተኞቹ ከየት የሚሄዱ ከየት መጠጊያ ማግኘት ይገባቸዋል ብለዋል። ሪጋስ ስ ማግንት ሲ ፕሮቴክሽን ክቡራን ስደተኞች ፈላሾችና ጥገኝነት ጠያቂዎች ከየት የሚሄዱ ከየት ጥገኝነት እንዲያገኙ ያስፈልጋል። የአፍሪቃ ህብረት ስደተኞችንና በሀገራቸው ውስጥ ከመኖሪያቸው የተፈናቀሉት ሰዎችን እንዲሁም የህገ ወጥ የሰዎች ሽግግር ሰለባ የሆኑትን ሁሉ ለመንከባከብ ክልላዊ ትብብር እንደሚያስፈልግ ከተገነዘበ ውሎ አድሯል ይሁንና የአፍሪቃ ህብረት ኮሚሽን በአፍሪቃ የስደተኞች መቀበያና ማጣሪያ ማዕከሎች ማቋቋምን አይደግፍም፣ ሊቀበለውም አይችልም። ስማቸው የመቀበያ ማዕከሎቹ ቢባልም እስር ቤቶች መሆናቸው አይቀርም። ይህም የስደተኞችን መብት መርገጥና መልሶ ሰለባ ማድረግ ይሆናል። በያዝነው ዓመት ካለፈው ጥር ወር አንስቶ ማለት ነው፣ ስምንት መቶ ሺህ የሚሆኑ ስደተኞች ባህርን ተሻግረው አውሮፓ እንደገቡና ይህ አሃዝ አምና ከገቡት ወደ አራት እጥፍ እንደሚጠጋ ዓለም አቀፍ የፍልሰት ድርጅት አስታውቋል። ከኤርትራ፣ ከናይጄሪያ፣ ከሱዳንና ከሶማሊያ የፈለሱት ሰዎች በአብዛኛው ኢጣሊያ ገብተዋል። ከ3400 በላይ የሚሆኑ ስደተኞች በአደገኛው የጉዞ ሂደት ባህር ውስጥ ሰምጠው ቀርተዋል። የአውሮፓ ህብረት መሪዎች ግንብ መገንባቱ የፍልሰትን ችግር አይፈታም በማለት ሲከራከሩ ቢቆዩም የአውሮፓ ህብረት አባል ሀገር የሆነችው ስሎቬንያ የስደተኞችን ፍልሰት ለመከላከል የኤሌክትሪክ ሽቦ አጥር መገንባት ጀምራለች። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ኤል ኒኞ የሚባለው የአየር ንብረት ክስተት በመጠናከሩ በምስራቅና ደቡባዊ አፍሪካ 11 ሚሊዮን የሚሆኑ ሕፃናት የረሃብ የበሽታና የውሃ እጥረት ቀውስ እንደሚያሰጋቸው የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ አስጠንቅቋል። ኬንያና ኡጋንዳ ከባድ ጎርፍ ለመከላከል እየተዘጋጁ ሲሆን፣ ደቡብ አፍሪካና ማላዊ ደግሞ በድርቅ እየተሰቃዩ ነው ብሏል። የአሜሪካ ድምፅ ራዲዮ የምስራቅ አፍሪካ ዘጋቢ ጂል ክሬግ ይህ ፓሲፊክ ውቅያኖስ ላይ የተከሰተው ኤልኒኞ በአፍሪቃ ላይ ያስከተለውን አንደምታ ዘግባለች። ትዝታ በላቸው ታቀርበዋለች። ኦኔስሞስ ሩሪ፣ የኬንያ ሜትሮሎጂ መስሪያ ቤት ዋና ኃላፊ፣ እንደ አውሮፓ አቆጣጠር በ1950 ዓ ም ሳይንቲስቶች ስለ ኤልኒኖ መዘገብ ከጀመሩ ወዲህ ከባዱ ስለነበረው የ1997ና 98 ቀውስ ያስታውሳሉ። there was a lot of uh, rain all over the, the whole country which led to destruction of infrastructure flooding በመላ ሀገሪቱ ዝናብ በማየሉ ጎርፍ ሰው ፈጀ፣ በሽታ ተቀሰቀሰ፣ መሰረተ ልማትም ወደመ። ስለዚህ የዘጠና ሰባቱ ኤልኒኖ በጣም ከባድ ነበር። ዘንድሮም የኤልኒኖ ክስተት በአፍሪቃ ላይ ከባድ ቀውስ ያስከትላል ይላሉ ሩሪ። ኤልኒኖ በምድር ሰቅ ላይ የሚገኘውና ማዕከላዊው የፓሲፊክ ውቅያኖስ ሙቀት መጨመር የሚያስከትለው ነው። ይህ የሚሆነውም በየሁለትና በየሰባት ዓመት ጊዜያት እንደሆነ ዋሽንግተን ዲሲ የሚገኘው የዩናይትድ ስቴትስ ብሔራዊ የውቅያኖስና የከባቢ አየር ጉዳዮች መስሪያ ቤት የአየር ጠባይ ተንባይ ሜትሮሎጂስት ቶም ዲሊቤርቶ እንደሚሉት በዓለም የአየር ንብረት ላይ ከባድ እንድምታ ሊኖረው ይችላል። ይህን አጉል የሆነ የውቅያኖስ ውሃ ሙቀት መጨመር ስንመለከት በተለይ በምድር ወገብ ዙሪያ የከባቢ አየርን ክፉኛ ጎርቷል። ውጤቱ ሁልቆ መሳፍርት ነው። አያባራም። ከሰላማዊ ውቅያኖስ ዳርቻዎች አልፎም የሌሎች አካባቢዎችን አየር ጠባይ ክፉኛ እየለወጠ ነው። ኤልኒኖ በሚከሰትበት ጊዜ በምስራቅ አፍሪቃ አገሮች ከባድ ዝናብ እንደሚጥል ሲጠበቅ በደቡባዊ አፍሪቃ በአውስትራሊያና በኢንዶኔዚያ ደግሞ አብዛኛውን ጊዜ ከባድ ድርቅ ይከሰታል። የደን እሳት አደጋም ይበዛል። ኦኔስሞስ ሩሩሪ ያብራራሉ። በኢልኒኖ ወቅት በተለይ በምስራቅ አፍሪካ የአየር ሁኔታው ፈጥኖ የሚለወጠው ውሃው ሞቃታማ የሆነው የህንድ ውቅያኖስ ስለሚከበው ነው። ውሃ ሲሞቅ ይተናል። እርጥበት ያዘለ ውሃ ደግሞ በነፋስ ተገፍቶ ወደ የብስ ምስራቅ አፍሪካ አካባቢ ሲጠጋ ዝናብ ይሆናል። በስተ ደቡብ ግን ጠብ የሚል ዝናብ የለም። ለዚህ ነው ደቡባዊ አፍሪካ ላይ ድርቅ የሚታየው። ሆኖም ትንበያው ሁልጊዜም ጊዜም እንደተጠበቀ አይከሰትም። እንደ አውሮፓ አቆጣጠር በ1997 ዓ ም ለምሳሌ በደቡባዊ አፍሪቃ አገሮች ድርቅ እንደሚከሰት ተጠብቆ ቢሆንም አልሆነም። ኤልኒኖ አካባቢውን ማውደም ብቻ ሳይሆን ጥቅምም እንዳለው ኬንያዊው ሜትሮሎጂስት ሩሪ ተናግረዋል። ኬንያ ሪ ድራይ በሰሜን ኬንያ ያሉ አካባቢዎች ድርቅ ይታይባቸዋል። ሲዘንብ ደግሞ ያወርደዋል። ስለዚህ የአካባቢው ነዋሪዎች ውሃ ለማቆር ኩሬዎችን እየቆፈሩ ነው። በመሆኑም የግጦሽ መስኮች እንደሚለመልሙ ነው የምንጠብቀው። የዩናይትድ ስቴትስ ብሔራዊ የውቅያኖስና የከባቢ አየር ጉዳዮች መሥሪያ ቤት የአየር ጠባይ ተንባይ ሜትሮሎጂስት ቶም ዲሊበርቶ የያዝነው ዓመት ሶስተኛውን የኤልኒኖ ጫና የምናስተውልበት ሊሆን ይችላል ግን ይህ የሚረጋገጠው መረጃዎች ሁሉ ተሰብስበው ሲጠናቀቁ በአውሮፓ አቆጣጠር በ2016 መግቢያ ላይ ነው ይላሉ። በኤልኒኞ የተመቱት የምስራቅ አፍሪካ እና የአካባቢው ሀገሮች ክስተቱ ሊያስከትል የሚችለውን አደጋ ለመቀነስና ለመከላከል የሚያግዙ ዝግጅቶችን በማድረግ ላይ መሆናቸው እየተዘገበ ነው። በኮሌራ ወረርሽኝ በተጠቃችው ዩጋንዳ በኤልኒኞ ሳቢያ ሊከተል የሚችለውን እጅግ ከባድ ጎርፍና የመሬት መንሸራተትና መናድ ለመቋቋም እየተሰናዳ መሆኑን መንግስቱ ይፋ አድርጓል። በደሳሳ ጎጆዎችና በተፋፈጉ የከተማ ቀበሌዎች የሚኖሩ የማህበረሰብ ክፍሎች ለከፋው አደጋ ይበልጥ የተጋለጡ መሆናቸውን ጠቅሳ ሊሳ ፖልት ከካምፓላ ያደረሰችልን ዘገባ አሉላ ከበደ ያቀርበዋል። ኡጋንዳ የገጠማት አሳሳቢ የአየር ንብረት ጠባይ ለውጥ ባለፉት 20 ዓመታት ውስጥ ታይቶ የማያውቅ አይነት መሆኑን የተዘገበው ምክንያት አብዛኛውን የአፍሪቃ ክፍል ለከፋ ድርቅ ማጋለጡና በሌላው ደግሞ የጎርፍ አደጋ የከሰተው የሰላማዊ ውቅያኖስ ጠለል ግለት በሚያይልበትና ያም የወትሮውን የንፋስ አቅጣጫ በሚያስቀይርበት ጊዜ የሚከሰት የአየር ንብረት ለውጥ ዓለም አቀፋዊ ገጽታ ነው። ጋድፍሬ ሙጁኒ የኡጋንዳ ሜቴዎሮሎጂ መረጃ ማዕከል ሥራ አስኪያጅ ናቸው። ለወትሮ ዝናብ አልባ በሆኑት የደረቅ ወራት ሳይቀር ዝናቡ መውረድ ይቀጥላል ሲሉ አገራቸው በኤልኒኞ ሳቢያ የሚጠብቃትን ፈተና ያመላክታሉ። እርግጥ ነው፣ የአየር ትንባያ ግምገማችን የኤልኒኞን የለውጥ ሂደት የተንተራሰ ነው። አሁንም ክትትላችንን እንደቀጠልን ነው። ሂደቱ ባለማብቃቱና ገና እየተጠናከረ የሚሄድ በመሆኑ ነው። ከዚያም በዚህ በኡጋንዳ ደረቅ የሆኑት በመጪዎቹ የጥርና የካቲት ወራት ዝናብ እንጠብቃለን። በሌሎች አካባቢዎች በኤልኒኞ ሳቢያ የበረታ የአየር ግለትና የከፋ ድርቅ መከተሉን እናውቃለን። እዚህ እኛና ሌሎች የምስራቅ አፍሪካ አካባቢዎች ደግሞ ከመጠን በላይ የሆነ ዝናብ ነው ውጤቱ። ይህን ከመጠን በላይ የሆነ ዝናብ ተከትሎ በምዕራብ ኡጋንዳ እስካሁን ለስድስት ሰዎች ሕይወት መቀጠፍ ምክንያት የሆነ የኮሌራ ወረርሽኝ ተከስቷል። ለመሬት ናዳ የተጋለጡ በገጠር ተራራማ አካባቢዎች የሚኖሩ ነዋሪዎች ቀያቸውን ጥለው እንዲወጡ ተነግሯቸዋል። እንደ አውሮፓውያን የዘመን አቆጣጠር በ2010ና 2012 ዓ ም ከፍተኛ መጠን ያለው ዝናም ያስከተለው የመሬት ናዳ በመቶዎች የሚቆጠሩ ሰዎችን ህይወት አጥፍቶ ማለፉ ሲረጋገጥ ሌሎች በርካቶች ደግሞ የገቡበት ሳይታወቅ ቀርቷል። በሌላ በኩል በቅርቡ የወጣ አንድ የዓለም ባንክ ሪፖርት የፍሳሽና የውሃ መውረጃዎችን እንዲሁም ውሃ በሚጠራቀምባቸው አካባቢዎች አጠቃቀም ዙሪያ ቁጥጥር መላላቱ የካምፓላ ከተማ ነዋሪዎችን ለአደጋ አጋልጧል ሲል አትቷል። ፒተር ኩጁጁ የካምፓላ ከተማ አስተዳደር ባለሥልጣን ቃል አቀባይ ናቸው። ችግሩን ለመቋቋም እየተንቀሳቀሱ መሆናቸውን ነው የሚናገሩት። ነዋሪዎች በውሃ መፍሰሻ ቦዮች የሚጥሉት ቆሻሻ መውረጃዎችን በሚዘጉበት ጊዜ የሚፈጠረው ችግር አሁንም ትልቁ ፈተና ነው። ሆኖም ለኅብረተሰቡ የሚያስከትለውን አደጋ ለማስረዳት የሚያግዙ ሥራዎችን ተግባር ላይ አውለናል። ኅብረተሰቡ ውስጥ እየገባንና መረጃዎችን እያካፈልን ሊመጣ የሚችለውን ጣጣ እንዲመለከቱ እናደርጋለን። አደገኛ ጎርፍ የሚያስከትለው የበረታ ዶፍ ከመምጣቱ አስቀድሞ እየተዘጋጀን ካለንባቸው ገቢሮች ጥቂቱ ናቸው። ኡጋንዳ በካምፓላና በመላው አገሪቱም አደጋ የመከላከል ሥራዎችን የሚሰሩ ቡድኖችን አጠናክራለች። ይሁንና በመጪዎቹ ወራት በተከታታይና በብዛት የሚወርደው ዝናብ ይሄ ሁሉ ዝግጅት ባለበትም አንዳንዱን በድሃ መንደር የሚኖር የካምፓላና የሌሎች ከተሞች ነዋሪ መጠለያ ሊያሳጣ እንደሚችል ተሰግቷል። በየእለቱ ከምሽቱ አንድ እስከ አንድ ተኩል በ1431 ኪሎኸርስ መካከለኛ ሞገድ የምናስተላልፈውን ስርጭት እንድታደምጡ እንጋብዛለን። አድማጮች በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ፎን ዳት ሞቢ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮዋ ቴክኒሽያኑ ኦድሬስ ሬጅስ ፕሮግራሙን እየመራ ያለው ንጉሱ ታምሬ ነው። እንዲሁም አስተናጋጆቻችሁ ሰሎሞን አባትና አዲሱ አበበ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናድምጥ። ቤት እንደምን አላችሁ? ደህና ናት ወይ ብላቸው። የውጭ ጉዳይ ሚኒስትሩን መልስ ለመስጠት በመዘጋጀታቸው ሊመስገን ይገባል። በጥያቄና መልሱ ላይ ግን ሁለት ባህሪ ታይቷል። አንደኛ ትሁትና ስነ ምግባር ባለው ሁኔታ ሰውም በማክበር ለመመለስ ጥረት ያደርጋሉ። በአንድ በኩል ደግሞ የድርጅታቸውን የመንግስታቸውን አቋም ለማንጸባረቅ ጥረት ያደርጋሉ። በመካከል ላይ ትንሽ የመቸጋገር ባህሪ ታይቶባቸዋል። ምናልባት እሳቸው የዚህ የፖለቲካ ሰው ጉዞ አለመሆናቸውን በሙያቸው በዶክተሬት ሙያቸው ማይክሮባዮሎጂ ቢያሰምሩ በትምህርት ተቋም እጅግ ውጤታማ እናቱ ሰው የሆኑ እንደነበር ይታያል። እንደተረፈ መልካም ነው አይከፋም። መ ሰላም ቪዎች እንደምን አላቸው አምባቸው ነኝ። ሰሞኑን ከ ዶክተር ቴዎድሮስ አዳኑን ጋር ትዝታ ባደረገችው ጥያቄና መልስ ውይይት የኢትዮጵያን ኢኮኖሚ፣ የኢትዮጵያን የደህንነት፣ የመከላከያ የተቆጣጠረው ህዋቱ ነው እያለ የተሳ የተሰባጠረ ነው በትግሉ ጊዜ የመጡ ነው ምናምን ይላሉ። እንደገና ደግሞ የህዋት ድርጅቶች ያደሉ የኢትዮጵያን ኢኮኖሚ ይህ ነው ጠፍ ልገው ይዘውት ያለ፣ ሌላው ደግሞ ይሄ ሁልጊዜ የምታታልሉበት የንግግራችሁ ነው። አሁን ባለፈው ሲናገሩ አንድ ጓደኛዬ ከኤርትራ ዩኒቨርሲቲ አብሮ አስመራ ዩኒቨርሲቲ ሲማር ኦሮሞኛነቱን እንደዚህ ያደረገ በስሙ ስሙን ቀየረ ምናምን ቀየር ተብሎ የወጣ ህግ አለ። የኦሮሞ ህዝብ ሞኛ አይደለም። ሞኛ አይምሰላችሁ። ሄሎ ቪዎች እንደምናችሁ። የውጭ ሀገር ዜጋ ማለትም ዲያስፖራ የሚልከው ገንዘብ ለምሳሌ የኢትዮጵያን ጠቅሳችኋል። አንድ ነጥብ አምስትም አንድ ነጥብ አራትም ቢሊዮን ነው ብላችኋል። አንዳንዴ ብር በምንልክበት ጊዜ በኤጀንሲዎች ስለሆነ ተቀባዩ ወይም ኢትዮጵያ ያለው ሰው የሚወስደው በኢትዮጵያ ብር ነው እኛ ዶላሩን እዚህ ስንሰጥ ማለት ነው እና ያ ዶላር ትክክል ቀጥታ ወደ ኢትዮጵያ ነው የሚገባው ወይንስ እንዴት ነው? ምክንያቱም ዶላር እንሰጣለን እዛ ያለ ሰው የኢትዮጵያ ብር ይቀበላል። አመሰግናለሁ። አለምናት አያሌው ከሲያትል። ሄሎ፣ ጤና ስጥልኝ የቪኦኤ አዘጋጆች ና ድምተኞች በሙሉ ፍቅረ ስላሴ ታደሰ ከካናዳ ነው የምደውለው። ዛሬ የደወልኩበት ምክንያት የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ጋር የተደረገ ቃለ ምልስ አድምጬ ነው አንድ ቦታ ላይ ስለ አቶ መለስ ሲናገሩ አቶ መለስ ቀደም ብሎ ስልጣን መልቀቅ ፈልጎ ነበረ፣ እኛ ግን በድምፁ ብልጫ እንዲቆይ አድርገ ነው በዛም ምክንያት አረፉ ይሉናል። እነዚህ አይነት ዲሞክራት በኢህአዲግ ውስጥ ከነበረ የሚገርም ነገር ነው። ሙት ወቃሽ አልሆንና እንደውም ቀደም ብለው ቢያርፉ አቶ መለስ የተሻለ ነበረ ነው የሚለው። ምክንያቱም አቶ ገብሩ አስራት ሉዓላዊነት በሚለው መጽሐፋቸው የጻፉትን ዶክተር ቴዎድሮስ ቢያነቡት እንዲሁም በዚህ ዓመት በአቶ አሰግድ ገብረ ስላስ የተጻፈውን የመለስ ራዕይ የሀገርን ሉዓላዊነት አሳልፎ የሰጡ በሚል ያወጡት መጽሐፍ ቢነበብ እውነት ነው አቶ መለስ። እርግጥ አሁንም አድማጭን ይቅርታ የምጠይቀው እንዴት ነው በሀገራችን ሙቶቃሽ አያገኝ ይባላል። ግን አንዳንድ ጊዜ ግለሰብ መግደል ጥሩ መጥፎም ሊሆን ይችላል። አገርን መግደል ግን ሙሉ ለሙሉ መጥፎ ነው ደሉት ስለ አስተያየቶቻችሁን እናመሰግናለን። ተዘዋዋሪ የስልክ መስመራችን 202205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን ድምፁ ላይ ያለው መመሪያ መሰረት አኑሩልን። በኢሜይል ለምትጠቀሙ ደግሞ አድራሻ ሆን አት ቪኦ ኒውስ ዳት ካም ነው። አዲሱ በነገራችን ላይ አለምናት የጠየቁት አንድ ጥያቄ አለ። የዚህ የውጭ ምንዛሪን ጉዳይ አስመልክቶ ነው እና እኛ ከዚህ በዶላር ስንልክ ብሩ ዶላሩ የት ይገባል የሚል ጥያቄ አንስተዋል። ጥሩ ጥያቄ ነው። ይህንን ወደፊት በንግድና ምጣኔ ሀብትና በሌሎችም ዝግጅቶቻችን ዝርዝር ያለ ማብራሪያ ይዘን እንመለሳለን ከባለሙያዎች። አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ሆኗል አዲስ አበባ ላይ፣ ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ ሰባት ሰዓት ከሰላሳ አምስት ደቂቃ ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወቅታዊ ጉዳይ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የተመራ አንድ መድረክ መንግሥታቸው በአገሪቱ የመልካም ማስተዳደር ይዞታ ዙሪያ ያደረገውን ዘርፍ በብዙ የጥናት ውጤት በቅርቡ ይፋ አድርጓል። ክልሎችን ጨምሮ በተለያዩ ደረጃ የሚገኙ የመንግስት አስተዳደር ዘርፎችን አሰራርና አያያዝ አስመልክቶ በቀረበው የግምገማ ጥናት በተለይ በፍትህ ዘርፍ የታዩትን ድክመቶች የመረመረ የባለሙያ ትንታኔ የመጀመሪያ ክፍል ለምሽቱ ተቀናብሯል። ሙያዊ ትንታኔውን የሚሰጡን በዚህ በዋሽንግተን ዲሲና አካባቢው በጥብቅና ሙያ የተሰማሩት ዶክተር ፍጹም አቻሜልህ ናቸው። ዶክተር ፍጹምን ያወያየው አሉላ ከበደ ነው። ዶክተር ፍጹም ማቻሚለ የኢትዮጵያ መንግስት መልካም አስተዳደርን በተመለከተ የፖሊሲ ጥናት ምርምር ማዕከልና የፐብሊክ ሰርቪስ ይሉታል የህዝብ አገልግሎትና የሰው ሀብት ልማት ሚኒስቴር በጋራ ያጠኑትን ጥናት መሰረት ያደረገ በጥናቱ የተገኙ መረጃዎችን ከአጠናኑ መሰረት ጀምሮ አስተዋውቀዋል። በዛሬ ትኩረት የምናደርግበት በፍትህ ዘርፍ ታየ ያሏቸውን ችግሮች ይሆናል። የተለያዩ የመንግስት አካላት የመንግስት መስሪያ ቤቶች ከሚወቀሱባቸው ጉዳዮች ዋና ዋናዎቹን ነው። በራሳቸው እነኚህ የመልካም አስተዳደር ድክመት ናቸው፣ ብልሹ አሰራሮች ናቸው ሲሉ በማሳያ ያቀረቡት እስኪ አንድምታውን እንመልከት። ይሄ አዎንታዊነት የተንጸባረቀበት የመንግስት እርምጃ ምን ስሜት ያሳድራል ምን አይነት ተስፋ ምን አይነት ውጤት ይኖረዋል ይላሉ በጣም ጥሩ እንግዲህ ኢህአዴግ መንግስት የታወቀው ራሱን በመገምገም እርስ በርሳቸው በመፋተግ ነው ብዙ ጊዜ እንደዚህ አይነት ነገር እንሰማለን ብዙ ይገመግማሉ ይፋተጋሉ ግን ይሄ ለመጀመሪያ ጊዜ ይሄንን እንደዚህ አይነቱን ነገር ለህዝቡ እንዲወጣና እንድናያደረጉበት የራሳቸውን ምክንያት ይኖራቸዋል ቁም ነገሩ አሁን የተለያየ ምክንያትም ቢኖራቸው ይሄ ነገር አሁን በተለይ ሀይለ ማርያም ደሳለኝ የሚናገሩት ስበርሳቸው በቲፒኤልኤፍ እና በሌሎች ፓርቲ አባላት መካከል ያለው ፍትጊያና ስለ መልካም አስተዳደር እንደዚህ ግልጽ በሆነ መንገድ በተለየ አይነት ቋንቋ ማውራታቸው አንዳንዴ ምንድን ነው ምክንያቱ ወይንስ ምን አይነት ታሪካዊ ተመሳሳይ ነገሮች ያደረጉ እንድታስብ ያደርጋል። ለምሳሌ እንደው በጣም ካልተጋነነ በአስራ ዘጠኝ ሰማንያ ስድስት ማርች ላይ ጎርባቾቭ ለሀያ ሰባተኛው የፓርቲ ኮንግረስ ያቀረበው በእንደዚህ አይነት ሁኔታ ከቀጠልን፣ ሪፎርም ካላደረግን፣ ግልጽ ካልሆነን፣ የኢኮኖሚክ ጥገና ካላደረግን፣ ለሀገሪቱም፣ ለፓርቲያችንም ለሁሉም አደጋ ነው ያለው አይነት ፕሬስትሮይካ እና ግላስኖስት አይነት ነገር ምክንያቱም ይሄንን ቀደም ብለው ኃይለማርያም ከተናገሩት ጋር የዛሬ ወር ነው ሁለት ወር በዘር ምክንያት ሰው ይደባደባል በቋንቋቸው ምክንያት ከቦታ ይፈናቀላሉ። ድብድብ አለ። በአጠቃላይ የወያኔ ያህድግ አስኳሉን ሆሊ ግሬይል እየተነካ ነው ያለው ባለፉት ወራቶች የምናያቸው መግለጫዎች ማለት ነው። እና እነዚህ ነገሮች ምንድን ነው ከጀርባቸው ያለው ወዴት ለመሄድ ነው የሚለውን እንድናስብና ብሎም ደግሞ እንደዚህ ተነስተው እንዲሆነናል እንዲህ እያደረግን ነው መንግስታችን እንዲህ እያደረገ ነው ሙስና አለ አስተዳደሩ የህግ ሁኔታው፣ የፍርድ ቤቶች ሁኔታ እንደዚህ ነው የመሬት እኛ አዋጅ እናወጣለን እንደዚህ ሆነው እየተገበረ ነው ብለው በሚናገሩበትና አንዳንድ ምሳሌዎችን እያወጡ በሚያወሩበት ጊዜ ይሄንን ህዝቡም ተከታትሎ የማጋለጥና የእነሱ የራሳቸው የፓርቲ አባላትም ይሄን ነገር ከግምት ውስጥ አስገብተው እርስ በእርሳቸው ብዙ የመገማገሚያ በር የከፈተ ይመስለኛል። መልካም። እንደ አውሮፓውያን የዘመን አቆጣጠር በሺ ዘጠኝ መቶ ሰማኒያ ስድስት በሩሲያ የተካሄደውን የለውጥ ሁኔታ የተመሳሰለ ሀሳብ ያሳደረቦትን ነው የገለጹልን። እስኪ በቀጥታ በዚህ የጥናት ውጤት ከተገለጡ ተጨምቀው ቀረቡ ከተባሉት ጠቅላይ ሚኒስትሩ በተገኙበት የጥናቱ አቅራቢዎች ካቀረቧቸው አንዳንዱን እናንሳ። አቶ ተካ ገብረ ኢየሱስ ጥናቱን ካካሄዱት መስሪያ ቤቶች በአንዱ የአማርኛውን መጠቀም ነው የመረጥኩት። በህዝብ አገልግሎት እና የሰው ሀብት ልማት ሚኒስቴር የመልካም አስተዳደር ጉዳዮች ዲሬክተር፣ የዳኞች አድልዎን፣ ፍርደ ገምድልነት ዳኞች ሁሉን በህግ ዓይን በእኩል አያዩም፣ ከጥቅም ጋር የተያያዘ ችግር አለው ያሉበትን እናስቀድም። ዳኞች ተከሳሽና አቃቢ ህግን በእኩል ዓይን አያዩም። ሁለት ነገር ነው እዚህ። አንዳንዴ ለተከሳሹ ያደሉና አቃቢ ህግ ላይ ያልሆነ ነገር ሁሉ ይፈጽማሉ። አንዳንዴ ደግሞ ጥቅም ያልሰጠ ተከሳሽ ከሆነ ከአቃቤ ጋር ሁለቱም ቅሬታ ነው የሚነሳው። እዚህ ላይ እንደ ሰሙት ዳኞች ራሳቸው ፍትሕ እውን እንዲሆን የሚያደርጉት ዋናውን ስራ የሚሰሩት አካላት ራሳቸው ተከሳሽና ከሳሽን በኩል አያዩም ነው ያሉት። እንግዲህ የመልካም አስተዳደር አንድኛው፣ አንድ ሀገር መልካም አስተዳደር አለ ስንል እንግዲህ ነጻና ፍትሀዊ ፍርድ የሚሰጥ ብቃት ያለው ፍርድ ቤት ያስፈልጋል። ነጻ ሚዲያ ያስፈልጋል። ጠንካራ የህጋዊ አካላት ያስፈልጋል። መንግስት ደግሞ እንደዚህ አይነት አካላት ውስጥ ጣልቃ እንዳይገባ ያስፈልጋሉ። እና ፍርድ ቤቶቹ ያለምንም እገዳና ፍርሃት ነጻ ሆነው እንዲንቀሳቀሱ መደረግ አለበት። እንደ ሀገር ውስጥ መልካም አስተዳደር አለካልም ማለት ነው። በተለይ እንግዲህ የፍትህ አካላቱም ካየን ነው እና እዚህ ጋር ማሆን ወይ ወደ በኋላም ታሰማኝ የሆነ ያህል ካላሰማሁም፣ ግን እነዚህ ነገሮች ስልክ እየተደወለ ውሳኔዎች የሚቀየሩበት ውሳኔዎች እንደው ተጽፎ እንደ ተላክ አይነት የሚቆጠሩበት የፍርድ ስርአት ያለ በተቃዋሚ ጎራ ያሉ ሰዎች በቅንጅት ጊዜ ከዛም በኋላ ያሉ የብዙ የፖለቲካ ጉዳዮች ያዘሉ የፍርድ ቤት ሂደቶች ጋር እነዚህ ነገሮች በግልጽ ታይተዋል፣ በግልጽ ታይተዋል። የፍርድ ቤቱ ሁሉ መሳቂያ የሆነበት ጊዜ አይደለ? እና እነዚህ ነገሮች የመልካም አስተዳደር አለመኖርን የሚያሳዩ ናቸው። አሁን የእኛኑ ዜማና ከነ አዝማቹ ከነ ግጥሙ ራሱ የዚህ መንግስት ቃል አቀባዮች ወይንም ትላልቅ ባለስልጣናት እነሱ ያዜ ሞት ነው። የህዝቡን ጥያቄ እና እነዚህ ነገሮችን ስታይ ነው ይሄ ነገር ምንድን ነው? ለምንድን ነው ይሄ የተደረገው እና ምን አይነት መንገድ ሊከፍት ነው? ምን እየሆነ ነው ያለው ሀገሪቱ? ወይም በእንግሊዝኛ ዋስ ጎንጎን የሚለውን ጭንቅላት ውስጥ እንዲጭር ያደርገዋል። እስኪ ሌላ ሀሳብ ደግሞ በዚሁ ጥናት ከቀረቡ በርካታ ድምጾች ውስጥ በፍትህ ስርአቱ አካሄድና በዳኝነት ሂደት ውስጥ የሚታዩትን አስመልክቶ ከቀረቡት በእስረኛ ላይ የሚፈጸመውን በደል እንመልከት። ወደ ድርድር እንዲኬድ የተፈረደበትን እስረኛ ራሱ ወደ ሌላ የራቀ እስር ቤት እንድንወሰድ እንገደዳለን ከሚለው ሀብት ያለው ሰው እኩል አይታሰርም እስከሚለው ድረስ ይዘልቃል። ሀብት ያለው ሰው እስር ላይ ራሱ አይታሰርም፣ ከተማ ሲሰራ እየዋለ ነው የሚመለሰው። ሌሎች ክልሎችም ታይተዋል። ትግራይ ግን ማሳያ የተቀመጠው ምንድን ነው? ተፈርዶባቸው እስር ቤት ያሉ ባለሀብት ከዛ መንገድ ላይ ሲሄዱ ሰው ገጭተው ሌላ ክስ ተመሰረተባቸው። እንደ ተከታተሉት በትግራይ የተከሰተ የተባለው አስገራሚነቱ የጎላ ነው። ሰውየው ሌላ ወንጀል እስኪሰሩ ድረስ ነፃ ነበሩ። ምን ይላሉ በዚህ ላይ መጉላቱ? አሁን እኚህ ሰውዬው ወንጀል ባይፈጽሙ ኖሮ ይሄ ሁሉ አይጋለጥም ነበር። ግን ይሄ አዲስ አባም እኔም የማቃቸው ኬዞች አሉ። አዲስ አባም እንግዲህ እንደዚህ አይነት ጉዳይ አለ። በትላልቅ ወንጀል ሰው ተከሶ እንደዚህ አይነት ይሄ በዚህ ሀገር አባባል ወርክ ሪሊስ ፕሮግራም ማለት ነው። ትሄዳለህ፣ ቀን ስትሰራ ስላለ ማታ ትገባለህ። እንደዚህ አይነት ነገር በጣም አነስተኛ አነስተኛ ጥፋት ስሰራ ለዛውም ለሁለት ቀን ለሶስት፣ ከባድ ወንጀል ሰርተ አንተ ፍርድ ቤቱ ፍርድ ቤቱም ይሁን ማረሚያ ቤቱ ይሄን ማድረጉ ምን ያህል የፍትህ ስርዓቱ መጫወቻ እንደሆነ ነው የምታየው ማለት ነው። እና እነዚህን ነገሮች እንግዲህ ከውጪ ተቃዋሚ ጎራ ያለው ሲናገረ በዛ ላይ ፍርድ ቤት የለቀቃቸውን ሰዎች መልሶ የሚያስገባ አገር ውስጥ ነው የምንኖረው ማለት ነው። እነ ስዬን እናወራለን። ሌሎችንም ሌሎችንም ፍርድ ቤት በነጻ የለቀቃቸውን ሰዎች መልሶ የሚያስገባ አገር ውስጥ ፍርድ ቤት የፈረደባቸውን ሰዎች እንደ ልባቸው ደግሞ እንዲሆኑ የሚያደርግ ሁኔታ አለ ማለት ነው እና ይሄ እንደው ቃልም ያንሳል ማለት ሙስና የማትለው ከዛ ከዛ በላይ የበለጠ እና የፍትህ ስርዓቱን መሳለቂያ ያደረገ ክስተት ነው፣ ሀገር ነው የምንኖረው። ይሄ ግን በግልጽ የሚያሳየው አንዱ አንዱን የመቆጣጠርና አንዱ የአንዱን ትዕዛዝ የማክበር ነገር ሳይሆን አንድ አካል ብቻ እንደሚያዘው የሚያሳይ ነው። ይሄንን እኛም ስንጮህ የነበረበት ሁኔታ ነው። አሁን እነሱ ግልጽ ሆነው ስለዚህ ሲያወሩ ታያለ ማለት ነው። ይህም ራሱ አንድ አስገራሚ ክስተት ነው። አንድምታዎቹን ቀደም ብለው በጠቆሙት መልኩ ምን አይነት ተስፋ ይፈነጥቃል፣ ምን አይነት መሻሻል ሊፈጠር ይችላል የሚለውን ወደ ኋላ ላይ እንመለሳለን። ፍትህ እንዲረጋገጥ፣ በተለይ በደል የተፈጸመበት አካል ተገቢውን ፍትህ እንዲያገኝ የሚጥረው አካል ምስክር በሀሰት አስጠንቶ እስከ ማቅረብ የደረሰበትን የአቃቢያን ህግ በደል ደግሞ የተመለከተውን እንስማ። በአቃቢያን ህግ በኩል ሆን ተብሎ ተገቢውን ህግ ጠቅሶ አለመክሰስ፣ ማጣራት የሚገባው ጉዳይ፣ እንዲሁም ማስቀረት ተጠርጣሪዎች ጥፋተኛ ለማስባል ብቻ መስራት ምስክሮች ማስጠናት፣ በግድ ይህን መስክር ካልመሰከርክ እዚሁ ትቀርማታለህ አንተም ትታሰራለህ የሚል ማስፈራራት፣ አንደኛ የሚያሳየው ነገር ፍርድ ቤቱ ነጻ አለመሆኑን ነው። አቃቢ ህጎቹ ሹፌሮቹ አቃቢ ህጎቹ ናቸው፣ አስከርካሪዎቹ አቃቢ ህጎቹ ናቸው። እና ይህንን ደግሞ ስንለው የነበረው ነገር ነው ፍርድ ቤቱን የሚያስከረክሩት እንደፈለገ እጁን የሚጠመዝዙት አቃቢ ህግያ ናቸው። አቃቢ ያህን ህግ ደግሞ የመንግስት አካላት ናቸው፣ ያስፈጻሚ አካላት ናቸው እና በእንደዚህ አይነት ውሸት ምስክር አሁንም ድረስ እስር ቤት ያሉ ልጆች አሉ። በውሸት ምስክር ተመስክሮባቸው አሁንም ድረስ ጠበቆች በዚህ ምክንያት ዲሲፕሊን እንደሆነዋል። እንደዚህ አይነት ነገር በምትናገርበት ጊዜ ፍርድ ቤቱን ስም በማጥፋት ተብለህ ትከሰሳለህ። እንደዚህ አይነት ሁኔታ ባለበት ሰዓት ነው። አሁን እነሱ ራሳቸው መጣው አሁን እንደዚህም እኮ ያደርግ ነበር የኛ መንግስት ማለታቸው ማለት ነው። እንደዚህ አይነት ነገር ይፈጸማል እንዳልኩ፣ በሁለት ሺህ አምስት በቅንጅት ጊዜ ተፈጽሟል። የውሸት ምስክርነት ሰዎች ወይ ሲሰጡ ታይተዋል። ባለፉት አስር ዓመታት በተካሄዱ የፍርድ ቤት ሂደቶች ውስጥ እንደዚህ አይነት ነገር እየተከሰተ ነው። አሁንም እነሱ ተነሳ ይናገራሉ ማለት ነው። ይሄን ሁኔታ የፍትህ ስርዓቱ በራሱ ሊያሻሽል ከሚችላቸው ጥረቶች በተጨማሪ አቃቢያ ህግ የሀሰት ምስክር አለማቅረቡን በምን ማጣራት በምን መንገድስ ማረጋገጥ ይቻላል? በምን መንገድስ መያዝ ይቻላል? ሁኔታዎች እንዲለወጡ አጠቃላይ ከሚመጡት ለውጦች ባሻገር እንደው በቀጥታ አቃቢያን ህጉን ተጠያቂ ለማድረግ በሚሞክሩ ጥረቶች እንግዲህ አቃቢያን ህጉን ትልቁ ነገር አቃቢያን ህጉን ተጠያቂ ተጠያቂ ለማድረግ ዋነኛው ነገር አቃቢያ የአቃቢ ህግ ጽህፈት ቤት አተርኒ ጀነራል አፍስ ለብቻው ቢሆን ከፍትህ ሚኒስቴር ቢወጣና ለህግ አውጪ ተጠያቂ ቢሆን፣ ያን ደግሞ ለማድረግ ህገ መንግስቱን መቀየር ያስፈልጋል ማለት ነው። ህግ አውጪውም ደግሞ ነጻ የሆነ ራሱን የቻለ ጎበዝ ተጠያቂነት የሚሰማው ሌሎችንም ተጠያቂ የሚያደረግ ህግ አውጪ አካል ቢኖር ነው እንግዲህ ይሄን በአጠቃላይ ደረጃ በጀነራል ፕሪንስፕል ብናየው ነው። ከዛ መለስ ግን ነጻ ፍርድ ቤት ቢኖር ፍርድ ቤቱ እነዚህን አቃቢያነ ህጎችን እኮ ያቀረብከ ምስክርነት ውሸት ነው ብለው ዲሲፕሊን ሊያደርጋቸው ሊያስራቸው ገንዘብ ሊቀጣቸው ይችላል። ሁለተኛ ነገር ደግሞ ፍርድ ቤቱ ነፃ ጠበቆች እንዲጎለብቱ ለክላይንቶቻቸው እስከ መጨረሻው ድረስ እንዲታገሉ የሚያደርግ ነፃነትን እና ክብርን እና ከለላን ፍርድ ቤቱ ቢሰጥ ደግሞ እንደዚህ ነገር ይደረጋል ማለት ማለት ጠበቆችም እኮ ይሄ የመጣው ምስክር ውሸት ነው ብለው ሌሎች ምስክሮች እንዲያቀርቡ ሌሎች መረጃዎች እንዲያቀርቡ ፍርድ ቤቱ ከለላ ቢሰጣቸው ቢፈቅድላቸው የህግ አስፈጻሚ አካላትም እነዚህን ጠበቆች እንደዚህ እንዲህ ያደረግክ ብለው ባያስፈራሯቸው ባያስሯቸው ባይከሷቸው እስከዛው ድረስ ይሄን ማድረግ ይቻል ነበር ማለት ነው። ቀደም ብሎ በጠቆሙት ላይ የጠቅላይ አቃቢ ህግ ጽህፈት ቤት በራሱ ለብቻው ከፍትህ ስቴር ስር ወጥቶ ያለበት በምሳሌነት የሚጠቀስ አሰራር አለ። ምሳሌ ነው የተማርኩበት ሀገር ሀንጋሪ፣ የአቃቢ ህጉን የሚመርጠው የህግ አውጫው አካል ነው። ተጠያቂነቱም ለህግ አውጫው አካል ነው ለህዝብ ተወካዮች ምክር ቤት ማለት ነው። የስድስት አመቱ ይመረጣል። የፍትህ ሚኒስቴር ራሱን የቻለ ቢሮ ነው። ራሱን የቻለ ሚኒስቴር ነው። እነሱ ፍርድ ቤቶችን ያስተዳድራሉ፣ የፍትህ ስርአቱን ያስተዳድራሉ፣ ወህኒ ቤቶችን ያስተዳድራሉ። አቃቢያን ዋናው አቃቢ ህግን ግን ስድስት አመት የህግ አውጪ ይመርጠዋል ማለት ነው። የፍትህ ሚኒስቴሩ ለአራት አመት ነው። ያው የመንግስት አካል ነው። መንግስት ሲወድቅ ይወድቃል። አቃቢ ህጉ ግን ይቀጥላል ማለት ነው። እና በእንደዚህም አይነት መንገድ ነፃ እና ገለልተኛ የሆነ የአቃቢ ህግ ቢሮንም መፍጠር ይቻላል ማለት ነው። አንደኛው መንገድ ነው አሜሪካ። ነገር ግን ሁለቱም አቃቢ ጠቅላይ አቃቢ ህጉም የፍትህ ሚኒስቴሩም አንድ ሰው ነው። ሶ እንደው ኢትዮጵያ ግን ወደፊት ይሄ እንደዚህ አይነት ታሪክ ስላለን አቃቢ ህጉ በጣም ከመንግስት ጋር እንዳይጠጋ እንደዚህ አይነት ነገር ማድረግ ቢቻል ይሻል ይሆናል ካለን ታሪክ አንጻር ማለት ነው። ውይይቱ አላበቃም። ክቡራትና ክቡራን አድማጮች፣ በሌላ ዝግጅት ይመለሳሉ። ለዛሬ ዶክተር ፍጹም አቻሜለህን እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። የተፈጥሮ አካባቢ ዓለም ኤልኒኞ በሚባለው የውቅያኖስ መጋል ክስተት ላይ ይገኛል። በዚህ ምክንያት በዓለም ዙሪያ የተዘበራረቀው የአየር ጠባይ ኢትዮጵያን ጨምሮ ብዙ አገሮችን አንዴ ለድርቅ አንዴ ወቅቱን ላልጠበቀ ዝናብ እየዳረገ ነው። የተፈጥሮ አካባቢ ፕሮግራም አዘጋጅ ሰሎሞን አባተ የኢትዮጵያ ሚቴዎሮሎጂ ኤጀንሲን ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆን ማምሻውን አግኝቷቸው ነበር፣ ተነጋግረዋል። ቀጥሉ። ጤና ይስጥልኝ አቶ ዱላ ሻንቆ እንደምን አመሹ? እንደምንዋልክ እግዚአብሔር ይመስገን። አቶ ዱላ፣ እንግዲህ የክረምቱ ወቅት ተጠናቋል፣ ቦናውም እየወጣ ነው ና ምንድን ነው የሚመስለው የአሁኑ የኢትዮጵያ የአየር ሁኔታ የአየር ጠባዩ? ያለፈው ክረምትስ በአጠቃላይ ምን መስሎ አለፈ? በዚህ በኤልኒኞ ሁኔታ ውስጥ የክረምቱ ሁኔታ በጣም ደካማ እንደነበረ የዝናቡ ስርጭትም ደካማ እንደነበረ ነው። ስለዚህ ከፍተኛ ተጽዕኖ አድርጎ ነበረ ማለት ነው፣ በክረምቱ ላይ ማለት ነው። በበጋ ደግሞ ኤልኒኖ እርጥበት ያለ ነገር ነው ድሮ የሚታውቀው ኃይለኛ ንፋስ የጥቅምቱ ንፋስ የለም ዘንድሮ በጣም ደካማ ነበረ። ለምንድን ነው እንደዚህ ሆነው? አንድ አካባቢ ላይ የደመና ክምችቶች ነበሩ ማለት ነው። በዚህ ምክንያት እርጥበት ነበረ ማለት ነው። በበጋው እና በዚህ ጥቅምትም ነበረ አሁንም በዚህ ህዳር መጀመሪያ ላይም አለ እርጥበት ማለት ነው። ደካማ ነበር ሲሉ በአጠቃላይ በሀገሪቱ ስፋት ላይ በሀገሪቱ ክፍሎች ላይ በታት ነው ሊያሳዩኝ ይችላሉ? የት የት ምን መሆን እንደነበረበትና ምን እንደታየ እንግዲህ ምን መሆን እንደነበረበት በዚህ በክረምቱ ጊዜ የዘናቡ ስርጭት በወቅቱ ገብቶ ነበረ። በዚህ እንትን ግን በመካከል በሐምሌ አካባቢ በጣም የተዳከመ ነበረ ማለት ነው። እና ይህን በምስራቁ የሀገራችን ክፍል ላይ በጣም ከፍተኛ የሆነ እጥረት ነበረ። ምዕራቡም እንደዛው ነበረ። ግን የሆነ መሆኖ ድሮ ማግኘት ከነበረበት መደበኛ በታች በአብዛኛ ቦታዎች ታይቷል ማለት ነው። ይሄ ማለት ለእርሻ ስራ እና ለግጦሽም እንደዚህ ለመስኩ ዝግጅት በቂ አልነበረም። በምዕራቡ በኩል በጣም ጥሩ ነው፣ እኛ እንዳየ ነው ጥሩ ነው። አንዳንድ ገበሬዎች የምትንጠይቃቸው በምዕራቡ በኩል ጥሩ እንደሆነ ነው የሚነግሩን። እየተስተካከለ እርጥበት ነበረ ነው የሚሉት፣ በቃ የሚሉት ማለት ነው በክረምት ወራት። ስለዚህ እዛ አካባቢ በምዕራቡ በኩል ማለት ከሰሜን ትግራይ እስከ ደቡባዊ ሀገራችን ክብር በምዕራቡ በኩል በሰንትራልም እስከ ደህና ነበረ ነው። ቅርጥበቱ ጥሩ ነበረ ለሳርም ጥሩ ነው ነው የምሉት። በአሁኑ ጊዜ እየጣለ ያለው ዝናብ በአንዳንድ አካባቢዎች ዝናብ እየጣለ ነው እያሉ እየነገሩን ስለሆነ ነው። በግብርና ላይ ያሉ ሰዎች በተለይ በዚህ አነስተኛ የዝናብ ሁኔታ ነበር ባሉኝ አካባቢዎችና፣ እና ይሄስ ምን ሁኔታ ያስከትላል ብለው ያስባሉ? አሁን ያለው ዝናብ እንደምታውቀው ከመስከረም በኋላ ወደ ደቡብ፣ ደቡብ ምስራቅ የኢትዮጵያ ክልሎች የዝናብ ጊዜ ናቸው ነው። ለምሳሌ ቦረና ደቡብ ሶማሌ፣ ኢትዮጵያ ሶማሌ፣ ጂንካ ወይ ኮንሶ አካባቢ የሁለተኛ ዝናባቸውን የሚያገኙበት ስለሆነ አሁን አካባቢ አሁን አዎ የክረምት የዝናብ ጊዜያቸው ነው ማለት ነው። ለዚህ አካባቢ በጥሩ ሁኔታ እየዘነበ ነው። ለከብቶቹም፣ ለውሃ አቅርቦቱም እዛ አካባቢ ክፋት የለውም ማለት ነው እና ማለት ነው። እንደውም አንዳንድ ጊዜ በጣም ከፍተኛ ዝናብ የምንዘንባቸው አካባቢዎች አይደል ጎዴ አካባቢ እዚህ በጅጅጋ አካባቢ ራሱ ዝናብ እርጥበቱ አለ ማለት ነው። እና ከመደበኛ በላይ የሆኑባቸው አካባቢዎች አሉ ማለት ነው፣ ከሚጠበቀው በላይ ማለት ነው። አቶ ዱላ መቼም ሲባል እንደሚታወቀው ከህዳር ዝናብ የህዳር አንበጣ ይሻላል ነው ገበሬ የሚለውና ለዝግጅትም እንዲረዳ እንደው ለማስጠንቀቅ ያህል ገበሬውን የት የት አካባቢ ነው በተለይ ሰብል ተነስቶ በተከመረባቸው አካባቢዎች እንደው ባለውም የእርጥበት ሁኔታ ተጠቅሞ ያረሰ ያረሰና የሰበሰበ ካለ የት የት አካባቢዎች ነው አሁን ጥንቃቄ መደረግ አለበት ብለው የሚያስቡት? በህዳር ውስጥ ዝናብ ይጥላል እና ሰብሎቻቸውን የተከመሩ ሰብሎቻቸውን ገበሬዎች መጠበቅ አለባቸው ብለው የሚመክሩት። እንግዲህ ኢትዮጵያ ቶፖግራፊ በጣም ኮምፕሌክስ ቶፖግራፊ ነው ማለት የመሬቱ አቀማመጥ ኢትዮጵያ መሬት አቀማመጥ የተለያዩ እንትኖች ስለሆነ ደጋ አለ፣ ቆላ አለ፣ ወይና ደጋ አለ። በጣም ከፍተኛ የሆነ ውርጭ የሚሆነበት ቦታዎች አካባቢዎች አሉ። ስለዚህ ዝቅተኛ ቦታዎች ላይ አሁን የሚታጨድበት ጊዜ ነው። ስለዚህ ገበሬው ራሱ ጥንቃቄ እየተደረገ መንግስት፣ በጣም ከፍተኛ ትኩረት ሰጥቶ በዛ ዙሪያ በግብርና እየተሰራ ነው ማለት ነው። ስለዚህ በቆላ እህል በደረሰበት አካባቢ በሙሉ ገበሬው አቅጣጫ ሰጥቷል። በዛ ዙሪያ እየተሰራ መሆኑን ነው አውቆ ማለት ነው። ስለዚህ ገበሬው በዛ የደረሰባቸው ወዲያውኑ ተባብሮ መስራት እንዳለበት ነው በሀገራችን በሚታወቀው በህብረት ተባብሮ የሚሰራበት አቅጣጫ ነው ማለት ነው። ስለዚህ ተባብረው ይሰራልና ተማሪዎችም፣ ሌሎችም ነገሮች ከዚህ ፊት ነበረ በባህላችን በነዚያ ለዝናብ በምንረብበት ጊዜ ተባብረው ይሰራልና፣ የደረሰበት ቦታ ወዲያውኑ ዝናቡና ውሃ እርጥበት እንደማያስገባ አድርጎ መስራት አለበት ማለት ነው። በደቦ መሰል እንቅስቃሴ ማለት ነው። አው በግ ደቦ ማለት ደቦ ጠላ መጠጣት ምናምን ሳይሆን እንደሱ ማለት ነው። ተራ አንዱ አንዱ የደረሰበት ቦታ አስቀድመው ያደረሰበት ቦታ ወደሌላ ጊዜ ደግሞ እና ተባብሮ መስራት ማለት ነው። ጠላው እኮ እንደው ስራ ማድመቂያ ነው እንጂ ዋናው ነገር አይደለም። ደቦ ላይ ሰው ሲሰበሰብ እና ማለት ነው ማለት የሚል ጠላውም እንዳይረሳ ለማለት ነው። እሺ፣ ለማንኛውም እስቲ ጥጋ ቢሆንና ለጠላ የሚበቃውም እህል ይኑርና ከዛ ሰው ገበሬው ይጨነቅበት በየቤተሰቡ በዚህ ጉዳይ ላይ ሀሳቡ ግን ጥሩ ነው። አቶ ዱላ፣ ለመሆኑ የእርሶ መስሪያ ቤት ለገበሬውም ይሁን ለእነዚህ የመስሪያ ቤቶች ወይም ከገበሬው ጋር በቀጥታ ለሚሰሩ ባለሙያዎች በቀጥታ የሚሰጠው ድጋፍ አለ? የሙያ ድጋፍ፣ የትንበያ፣ የምክር፣ የመሳሰሉት ነገሮች በጣም በከፍተኛ ደረጃ አቶ ዱላ መጪው ጊዜ ምን እንደሚመስል አብራርተዋል በስፋት ከሁለት ሳምንታት በኋላ ፈረንሳይ ዋና ከተማ ፓሪስ ውስጥ በሚካሄደው የዓለም የአየር ንብረት ጉባኤ የኢትዮጵያ ድርሻና ኢትዮጵያ ከጉባኤው የምትጠብቀውን አስመልክቶም በስፋት አጫውተውኛል። ከቀሪው የውይይታችን ክፍል ጋር በሌላ ዝግጅት እንመለሳለን። ለዛሬ የኢትዮጵያ ሜቴዎሮሎጂ ኤጀንሲን ስራ አስኪያጅ አቶ ዱላ ሻንቆን አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በቡሩንዲ ይካሄዳል የተባለው የሰብዓዊ መብቶች ጥሰት እንዲመረመር የአፍሪካ ኅብረት የደረሰበትን ውሳኔ ይደግፋል። 15 አባላት የሚገኙበት ጉባኤ ባለፈው ጥቅምት 17 2008 ዓ ም በሙሉ ድምፅ ባወጣው መግለጫ ቡሩንዲ ውስጥ የፕሬዝደንት ፒየር ኩሩንዚዛን ዳግም ለመመረጥ የደረሱበትን ውሳኔ ተከትሎ የተቀሰቀሰው ሁከት በብርቱ ያሳሰበው መሆኑን ገልጻ ዩናይትድ ስቴትስ የዓለሙ ድርጅት የጸጥታው ምክር ቤት ፕሬዚደንት ቡሩንዲን አስመልክቶ ያወጡትን መግለጫና ምክር ቤቱ ስለ ቀውሱ የሚያደርገውን ያላቋረጠ ክትትልና ትኩረት በደስታ ትቀበላለች። የአፍሪካ ኅብረት ጥቅምት 17 እንዳወጣው መግለጫ ሁሉ የጸጥታው ምክር ቤትም በቡሩንዲያውያን መካከል ሁሉንም አሳታፊ የሰላም ድርድር በአስቸኳይ እንዲደረግ በመንግሥቱና ሀገሪቱ ውስጥ ባሉ ጉዳዩ በሚመለከታቸው መካከልም ተመሳሳይ ጉባኤ እንዲጠራ አስገንዝቧል። ምክር ቤቱ የምስራቅ አፍሪካ ማኅበረሰብን በመወከል የዩጋንዳው ፕሬዝደንት ዩወሪ ሙሴቬኒ የጀመሩት የሽምግልና ጥረት እጅግ አስፈላጊ መሆኑን አስምረውበታል ይለና የቪኦኤ ርዕሰ አንቀጽ ሐተታን ይቀጥላል። ዩናይትድ ስቴትስ ቡሩንዲ ውስጥ የሚደረግ ማንኛውም ሰላማዊ ድርድር ሁሉንም ወገን የሚያሳትፍና የቡሩንዲ ዜጎችን ድምፅ የሚወክል መሆን እንዳለበት የጸጥታው ምክር ቤት ያቀረበውን ጥሪ በድጋሚ አስተጋብታለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ አስረድተዋል። ዩናይትድ ስቴትስ በተጨማሪም ምክር ቤቱ ቡሩንዲ ውስጥ በሁሉም ወገኖች ማለት በመንግስቱ የጸጥታ ኃይሎች በሚሊሻዎችና ሌሎች ህገወጥ ታጣቂዎች የተፈጸሙ የሰብአዊ መብት ጥሰቶች ማውገዙን እንዲሁም ወንጀለኞቹን ለፍርድ ለማቅረብ ያለውን ቁርጠኝነት ትደግፋለች ብለዋል። የተባበሩት መንግስታት አመራር ለቡሩንዲ ቀውስ መፍትሄ ለማግኘት በሚያደርገው ጥረት ዩናይትድ ስቴትስ ተበራታለች ሲሉ የገለጹት የውጭ ጉዳይ ሚኒስቴሩ ቃል አቀባይ ጆን ከርቢ በተለይ ዋና ጸሐፊ ባንኪሙን የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ለመውሰድ የተስማማባቸው እርምጃዎች ተግባራዊ እንዲሆኑ አስፈላጊውን እርዳታ እንደሚሰጡ በአደባባይ በመናገራቸው ተበራታለች ብለዋል። የቪኦኤ ርዕሰ አንቀጽ ሀተታውን ሲያጠቃልልም ዩናይትድ ስቴትስ የአፍሪካ ህብረት በምስራቅ አፍሪካ ማኅበረሰብ የተወከሉት ሸምጋይ ፕሬዚደንት ሙሴቬኒን እንዲሁም የቡሩንዲ ዜጎች ከቡሩንዲ ውጭ በአስቸኳይ ይህን መሰሉን የአካባቢው ሀገሮች የሚሸመግሉትን ድርድር በአስቸኳይ ቢያደርጉ ለመርዳት ዝግጁ ናት ፕሬዚደንት ፒየር ኩሩንዚዛ የአሩሻውን የሰላምና እርቅ ስምምነት በመጣስ የሶስተኛ ዙር የሥራ ዘመን እወዳደራለሁ ሲሉ በደረሱት ውሳኔ ምክንያት ሀገሪቱ ውስጥ የተፈጠረውን የጸጥታ ስጋት ችግር ለማስወገድ የተሻለው መንገድ ይኸው ነው ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ የማጠቃለያ ዜና። አሁን ስቱዲዮ ከገባን የደረሰን አለ። የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ኃላፊ ስቴፈን ኦብራያን በበርካታ አስሮች ዓመታት የከፋ በሆነ ድርቅ ለተጎዱ ኢትዮጵያውያን መርጃ የሚውል 17 ሚሊዮን ዶላር ከማዕከላዊው የአጣዳፊ እርዳታ ፈንድ ወጪ ሆኖ እንዲሰጥ በዛሬ ዕለት ፈቅደዋል። ንኞ የአየር ክስተት በኢትዮጵያ በክረምቱ የዝናብ ወቅት ላይ ብርቱ መመሰቃቀል የፈጠረ መሆኑን የድርጅቱ የሰብአዊ ጉዳዮች ቢሮ ኦቻ ከጥቂት ደቂቃዎች በፊት ባወጣው መግለጫ ጠቁሞ ይህ የሆነው ከዚያ ቀደም ሲል መጣል የነበረበት የበልጎ ዝናብ መቅረቱ የፈጠረው የምግብና የውሃ እጥረት ከብዶ በነበረበት ሁኔታ መሆኑን አመልክቷል። የመንግስታቱ ድርጅት የሰብአዊ ጉዳዮችና አጣዳፊ ድጋፍ አስተባባሪ ስቴፈን ኦብራያን ለተከሰተው አጣዳፊ ሁኔታ ወቅታዊ ምላሽ መስጠት ወሳኝ መሆኑን አስገንዝበዋል። በመጪው የአውሮፓውያኑ 2016 ዓ ም ችግሩ እንዲከብድ እንደሚከብድ ያስጠነቀቁት ኦብራያን ዛሬ እርምጃ ካልወሰድን ነገ ማጣፊያው ያጥረናል ብለዋል። ዛሬ የተፈቀደው የአጣዳፊ ምላሽ ወጪው በድርቁ የተጎዳው ህዝብ አሁን በአንገብጋቢነት ለሚያስፈልገው ወሳኝ የምግብ ጥረት ለማድረስ በአስቸኳይ የሚውል መሆኑን አስታውቀዋል። ピッピピピピピピピピピピピピ የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ቴክኒሻኑ ኒክ ኢቫኖቭ በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበተው ደግሞ ያስተናገርናችሁን የአዲሱ አበበና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛው ክፍል ይቀርባል። በእኛ በኩል ሰላም ደናደሩ ደናደሩ Di da suna.